የአድዋ ድል 121ኛው ዓመት ክብረ በዓል በትላንትናው እለት በኢትዮጵያ ተከብሯል። የአድዋ ድል አፍሪካ በአስከፊው የቅኝ ግዛት ቀንበር ውስጥ ተጠምዳ መፈናፈኛ አታ በምትገዛበት ወቅት የተገኘ በመሆኑም ለኢትዮጵያውያን ብቻ ሳይሆን ለቀሩት አፍሪካውያንም አልፎ ተርፎ በአሜሪካ በባርነት ለተጋዙት ጥቁር አሜሪካውያን ጭምር ተስፋን የሰጠ ለካስ ጥቁር ሕዝብም በነጭ ገዢዎች ላይ ድልን ሊቀዳጅ ይችላል በሚል መንፈስ ቀና እንዲሉ ያደረገ ነበር። የአድዋ ጦርነት ኢትዮጵያ ከፋሽስት ኢጣሊያ ጋር ያደረገችው መሪር ጦርነት ሲሆን ለጦርነቱም መንስኤ የነበረው ጣሊያኖች አሰብን ከተቆጣጠሩ ከሃያ አምስት ዓመታት በኋላ ውጫሌ ላይ ከአጼ ምኒሊክ ጋር የተዋዋሉት ውል ነበር። የውል ሃያ አንቀጾች የነበሩ ሲሆን የአድዋ ጦርነትን የጫረው አንቀጽ ግን አንቀጽ 17 ተብሎ የሚታወቀው ነው። አጼ ዮሐንስ ከመሞታቸው በፊት ዙፋናቸውን ራስ መንገሻ እንዲወርሱ ተናዘው የነበረ ቢሆንም በወቅቱ የትግራይና የሃማሴን መኳንንት የራስ መንገሻን ዙፋን መውረስ አልዋጥላቸው ስላለ አብዛኛዎቹ ለጣሊያን ባንዳ በመሆን አልፎ ተርፈው መሬቶቻቸውን ይሰጡ ነበረ። የኢጣሊያ ሰላዮችም ይህንን አጋጣሚ በመጠቀም ነበር በየመኳንንቶቹ ዘንድ አማካሪ በመምሰል እርስ በርስ ማጋጨትን እንደ ዋነኛ ስራቸው የተያያዙት። በወቅቱም የአጼ ምኒሊክ አማካሪ ሆኖ የውጫሌ ውል እንዲፈረም ያደረገው ኮንት አንቶሎኒም ነበረ። ሁሉም ሚያዝያ 25 1881 ወሎ ላይ ሲፈረም ስያሜውም የውጫሌ ውል በመባል እንዲጠራ ሆነ። ውሉም በወቅቱ በተደረገው ስምምነት መሠረት ለአምስት ዓመታት ያህል የሚጸና ነበር። የውጫሌ ውል አንቀጽ 17 የአማርኛና የጣሊያንኛው ትርጓሜ ፈጽሞ የተለያየ የነበረ ሲሆን የአማርኛ ቅጅ የሚለው የኢትዮጵያ ንጉሠ ነገሥት ከአውሮፓ ነገስታት ለሚፈልጉት ጉዳይ ሁሉ በኢጣሊያ መንግስት አጋዥነት መላላክ ይቻላቸዋል የሚል ነበር። የጣሊያንኛው ቅጂ ግን አስገዳጅ አንቀጽን የያዘ ነበረ። የኢትዮጵያ መንግስት ከውጭ አገር መንግስታት ጋር የሚያደርገውን ግንኙነት በኢጣሊያ መንግስት አማካኝነት ማድረግ ይገባዋል ይላል። የውሉ ረቂቅ ለአጼ ምኒልክ ከተነበበ በኋላ የአንቀጽ 17 መልእክቱ እንዳልጣማቸው ቢናገሩም አንቶኔሊ ምንም አይነት ችግር ፈጽሞ እንደማያመጣ አሳምኖ አስፈረማቸው። ኢጣሊያኖች ይህንን የውጫሌ ውል ከተዋዋሉ በኋላ ለ12 የአውሮፓ መንግሥታትና ለዩናይትድ ስቴትስ ኦፍ አሜሪካም ጭምር ኦክቶበር 11 ቀን 1889 ዓ ም በተጻፈ ደብዳቤ መሠረት ኢትዮጵያ በኢጣሊያ ስር ነች እያሉ አሳወቁም። በትምህርት ቤት መማሪያ ደብተሮችም ላይ ሁሉ ኢትዮጵያ በኢጣሊያ ጥገኝነት ስር ናት የሚል ታተመ። አጼ ምኒልክ በኢጣሊያ በኩል ያለው የውጫሌ ውል ጉዳይ አልገባቸውም ነበርና በኢትዮጵያ ላይ መንገሳቸውን ለማሳወቅ ለጀርመኑ ንጉሠ ነገሥት የጻፉት ደብዳቤ ለውጫሌ ውል ብጥብጥ መነሻ ሆነ። አጤ ምኒልክ የጻፉት ደብዳቤ የጀርመኑ ንጉሠ ነገሥት በቀጥታ በመቀበላቸው ውዝግብ ተነሳ። የኢጣሊያ አገር ጋዜጦች በውጫሌ ውል ላይ የኢትዮጵያ የኢጣሊያ ጥገኝነትን ተቀብላ ውል ከፈረመች በኋላ የጀርመን ንጉሠ ነገሥት ከኢትዮጵያ የሚላከውን ማንኛውንም ደብዳቤም ሆነ ጉዳይ በኢጣሊያ መንግሥት በኩል መቀበል ሲገባቸው በቀጥታ ከምኒልክ የተጻፈ ደብዳቤ ተቀብለዋል እያሉ የጀርመኑን ንጉሠ ነገሥት የሁለቱን አገሮች ውል እንዳፈረሱ ያህል ተቆጥረው ተጻፈባቸው። በዚያን ጊዜ ልዑል ራስ መኮንን በኢጣሊያ አገር ጉብኝት ላይ ነበሩና በኢጣሊያ አገር ሥዕል እንዲማሩ ተልከው የነበሩት ልጅ አፈወርቅ ገብረ ኢየሱስ በጋዜጣ ያነበቡትን ለራስ መኮንን ነገሯቸው። ራስ መኮንንም አስጎብኛቸው የነበረውን አንቶኔሊን ስለዚህ ጉዳይ ቢጠይቁት ያ ኢትዮጵያዊ ተማሪ ትርጉም ስላልገባው ነው ብሎ ተሳደበ። ራስ መኮንንም ተቃውሟቸውን ለኢጣሊያ መንግስት ከነገሩ በኋላ ወደ ኢትዮጵያ ሲመለሱ የውሉን መበላሸት ለአጤ ምኒሊክ አሳወቁ። ምኒሊክ እርሳቸው በማያውቁትም መንገድ የውጫሌ ውል እንደተበላሸ አመኑ። ተቃውሟቸውን ለማሰማት በ1883 መስከረም ወር ላይ ለኢጣሊያው ንጉሥ ለቀዳማዊ ኡምቤርቶ ደብዳቤ ላኩ። አያይዘውም ኮንት አንቶኖሊ ከምኒልክ ችሎት ቀርቦ ኢጣሊያ 17ኛው አንቀጽ ተበላሽቷል ወይም ተሳስቷል የሚባለውን እንደማትቀበል ሲነግራቸው እቴጌ ጣይቱ በዚያው በችሎቱ ላይ ስለነበሩም ወዲያውኑ የኮንት አንቶሎኔን ንግግር አቋርጠው የአንቀጽ የሚለው ነገር እኛ ለሀያላን መንግስታት አሳውቀናል፣ በአማርኛ ቋንቋ የተጻፈው ምን እንደሚል ነግረናል። እንደናንተ ሁሉ እኛም ክብራችንን እንጠብቃለን። እናንተ የምትመኙት ኢትዮጵያ በእናንተ ስልጣን ስር እንድትሆን ነው። ይህ ለምንጊዜም የማይሆን ነገር ነው አሉት። አንቶኖሊም የተዋዋልነው ውል ለአምስት ዓመት ብቻ ነው። አሁን ይኸው ከአምስቱ ዓመት ሁለት አለፈ። እንግዲህ ሦስት ዓመት ብቻ ነው የቀረን። ክፉም ጥሩም ሆነ ይኸው ውላችን እንዳለ ሦስት ዓመት ይለፍ አለ። አጤ ምኒሊክ ግን ነገሩ ሳይጎላ እንዲህ ባጓጉል እንኳን ሦስት ዓመት ሦስት ቀንም ቢሆን አያድርምና ይልቁንስ አሁኑ ቶሎ ይለቅ ብለው ወጥረው ያዙት። ኮንስታንትኖሊም እየደጋገመ ለአጭር ጊዜ ብለን አንጣላ፣ አምስቱ ዓመት ሲያልቅ ውሉን እንደገና ይሻሻል ስለሚል በውሉ መሰረት ያን ጊዜ አስፈላጊ ከሆነ ይህንን አንቀጽ ልናሻሽለው እንችላለን። አሁን አስራ ሰባተኛው አንቀጽ አይነሳ ይቅር አለ። በወቅቱ አስተርጓሚ የነበሩት አቶ ዮሴፍ ነገሩን ባጭሩ አድርገው ሲተረጉሙ አሥራ ሰባተኛው አንቀጽ አይነሳ ይቅር ብለው ተረጎሙ። አጤ ምኒልክ ይህንን ቃል ሲሰሙ እኔስ እስከ ዛሬ የተናገርኩት አስራ ሰባተኛው ክፍል ያለው ቃል እንዲቀየር አልነበረምን? አሁንም እሺ ወዲያ ይቅር ይስረዝ አሉ። በዚህ አባባል ሁለቱም ወገኖች ተደሰቱ። ጉዳዩም እንደገና እንዲጻፍ ተደርጎ ተጻፈ። የተጻፈውም ጽሑፍ አስራ ሰባተኛው አንቀጽ ተሰርዘዋል የሚል ነበር። ይኸውም ቃል በአማርኛ ብቻ በሁለት ወረቀት ተጽፎ አንዱ ለኮንት አንቶኖሊ የተሰጠው አንዱ ከምኒልክ ቤተ መንግሥት እንዲቀመጥ ተደረገ። ኮንት አንቶኔሊም የተሰጠውን ወረቀት ይዞ እየተደሰተ ሄደ። በማግስቱ ይህን ጽሑፍ ወደ ኢጣሊያንኛ ሲያስተረጉመው አስራ ሰባተኛው ክፍል የነበረው ቃል ተሰርዘዋል፣ ለመቼውም ተፍቋል የሚል ሆኖ አገኘው። በዚህ ጽሑፍም ተደናግጦ ወደ ቤተ መንግሥት ተመለሰ። ከዚያም አጤ ምኒሊክና ቴጌ ጣይቱ መኳንንቱ ካሉበት እልፍኝ ገብቶ ለምን ተሰርዘዋል የሚል ቃል ተጻፈ? ብሎ ጠየቀ። አጤ ምኒሊክ ሁለታችን ተነጋግረን አንተ ወደህ የተጣፈ ነገር እንጂ እኛ የጨመርንበት የቀነስንበት ነገር የለም ብለው መለሱለት። አንቶኖኒም ለጊዜው አሁን አይነሳ አልኩ እንጂ ጨርሶ ይሰረዛል አልኩም አለ። አጤ ምኒሊክም በአስተርጓሚ በነገርከን ቃል መሰረት እየተጣፈ ነው አሁንም ለምንድን እንደ ነው የጸጸተህ? አንቶኖሊም ውጫሌ የተዋዋልንበት ወረቀት በፈረንሳይ ቋንቋ የተጣፈው ይታይልኝ ብሎ አመለከተ። እቴጌ ጣይቱም እኛ ምናውቀው በአማርኛ የተጣፈውን ነው እንጂ የፈረንጅኛ ቋንቋ እናውቅም፣ አንተ ግን የኛን ቋንቋ ታውቃለህና በአማርኛ የተጣፈውን እያው አሉት። ከዚህ በኋላ ኮንታንቶኖሊ ተናዶ ያን ትላንትና የተጣፈውን ወረቀት ቀዶ ጥሎ ውሉን የኢጣሊያ መንግስት በጦር ኃይል እንደሚያስከብር ተናገረ። ይህንን የሰሙት እቴጌ ጣይቱም ስቀው የዛሬ ሳምንት አድርገው በዚህ የሚደናገጥልህ የለም። ሄድ፣ የፎከርክበትን አድርግ። እኛም የመጣውን እናነሳዋለን። እግሩን ለጠጠር ደረቱን ለጦር ሰጥቶ አገሩን የማያድን ሰው በዚህ የሌላ ይምሰልህ። የገዛ ደሙን ገብሮ ለገዛ አገሩ መሞት ጌጥ ነው እንጂ ሞት አይባልም። አሁንም ሄድ አይምሽብህ የፈከርክበትን በፈቀደህ ጊዜ አድርገው፣ እኛም ከዚህ እንቆያለን አሉት። ሳላምቢኒ በያዘው ማስታወሻ 23 ዲሴምበር 1890 በሚለው ላይ አንቶሎኒ የውሉን ማሻሻያ ቀዶ በጣለ ጊዜ እቴጌ ጣይቱ እንዲህ ነበር ያሉት፣ እኔ ሴት ነኝ፣ ጦርነት አልወድም፣ ግን እንዲህ መሳዩን ውል ከመቀበል ጦርነት እመርጣለሁ አሉ ሲል ጽፎ ነበር። አጤ ምኒልክም ከየነገስታቱ የሚደርሷቸው ደብዳቤዎች ሁሉ ለኢጣሊያ መንግሥት የሚያግዙና ኢትዮጵያ በኢጣሊያ ስር ትተዳደር እያሉ የሚመክሯቸው በመሆናቸው ተበሳጩ። አውሮፓም በአንድነት ተባብሮ ኢትዮጵያን ለመውጋት እንደሚነሳ ገባቸው። በዚህም ምክንያት ነበር በአገሬ በኢትዮጵያ የሚኖሩ ኢጣሊያኖች ሁሉ እየወጡ ከሀገሬ ይሂዱ ብለው ለየመኳንንቶቻቸው ሁሉ አሳወቁ። ለኢጣሊያ የውጭ ጉዳይ ሚኒስቴርም ወደፊት ማንኛውም የኢጣሊያ ሰው ወደ አገሬ እንዳይመጣብኝ ይሁን ብለው ደብዳቤም ላኩ። አጤ ምኒልክ የኢትዮጵያን ሉዓላዊነት ለማስከበር በጊዜው የነበረው መፍትሔ ጦርነት ብቻ መሆኑን አምነው ተቀበሉት። ስለሆነም ለአገራቸው አርበኞችና ዜጎች ሁሉ መልእክታቸውን እንዲህ ሲሉ አስተላለፉ። አሁንም አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቶአልና እኔም የአገሬን ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠውም። ያገሬ ሰው ካሁን ቀደም የበደልሁህ አይመስለኝም። አንተም እስካሁን አላስቀየምኸኝም። ጉልበት ያለህ በጉልበትህ እርዳኝ። ጉልበት የሌለህ ለልጅህ፣ ለምሽትህ፣ ለሃይማኖትህ ስትል በሐዘን እርዳኝ። ወስልተህ የቀረህ ግን ኋላ ትጣላኛለህ፣ አልተውህም። ማርያምን ለዚህ አማላጅ የለኝም። ዘመቻይን በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወረይሉ ከተህ ላገኝህ ሲሉ አዋጅ አስነገሩ። የአድዋ ጦርነት ውሎ በተለያዩ ጸሐፊዎች የተጻፈ ሲሆን አንዱ የጸሐፊ ትእዛዝ ገብረ ሥላሴ ትረካ ነበረ። እርሳቸውም የአደዋን ውሎ ሲገልጹት በአድዋ ጦርነት ጠቅላይ ጦር አዛዡ ጄኔራል ባሪያቴሪ ጦሩ ከማታው በሶስት ሰዓት እንዲነቃነቅ ያዘዘው የካቲት 21 ቀን ነበር። በዚህ ቀን ማለት አርብ ማታ ሊንቀሳቀስ የተዘጋጀው የኢጣሊያ ጦር ዝናብ በመዝነቡ ምክንያት ቀረ። የካቲት 22 ቀን ቅዳሜ ብራ ሆኖ ስለዋለ ጦሩ ሌሊቱን እንዲንቀሳቀስ አዘዘ። በተሰጠው የሥነ ሥርዓት አካሄድ መሠረትም የኢጣሊያ ጦር ጉዞውን ጀመረ። ከሌሊቱ 11 ሰዓት ተሩብ ሲሆን ጀነራል ዳቦር ሜዳ ባስተላለፈው መልእክት ረቢ ተራራ ደርሻለሁ አለ። ከሩብ ሰዓት በኋላም በ11 ሰዓት ተኩል ይኸው ጀኔራል ዳቦር ሜዳ ከረቢ ተራራ ምስራቁን ይዣለሁ ብሎ ሌላ መልእክት ላከ። ደጀን ሆኖ የተላከው ጀኔራል ኤሌና ከሌሊቱ ለ12 ሰዓት ሩብ ጉዳይ ሲሆን የታዘዝኩትን ስፍራዬን ይዣለሁ ብሎ ላከ። በኢትዮጵያ በኩል የኢጣሊያን መንቀሳቀስ ወሬ እንደተሰማ ራስ መኮንን የሀረርጌን ጦር እየመሩ ገስግሰው አድዋ ከተማን ያዙም። ራስ ሚካኤል የወሎን ሰራዊት አስከትለው ሰላዶ የሚባለውን ተራራ ያዙ። በንጉሥ ተክለ ሃይማኖት የሚመራው የጎጃም ጦር ፊት ለፊት ወደ ኢጣሊያኖች ምሽግ አመራ። ራስ መንገሻ ዮሐንስ አዲ አቡን ላይ የትግራይ ሰራዊትን አሰለፉ። አጤ ሚኒሊክ፣ እቴጌ ጣይቱ፣ ራስ ቦሌና ዋክሹም ጓንጉል በስተኋላ ደጀን ሆኑ። የኦሮሞ ፈረሰኞች 13 ኪሎ ሜትር ያህል ከሚርቅ ቦታ ሁሉ ያሉትን የውሃ ምንጮች እየፈለጉ ከበው ያዙ። ሌሊቱን ወታደሩ እየሸለለ አዝማሪዎችም ማዝመር ጀመሩ። እረ ጉዱ በዛ፣ እረ ጉዱ በዛ፣ በጀልባ ተሻግሮ አበሻን ሊገዛ

ቄሶችና መነኮሳት መስቀል እየያዙ ግፉ ወደፊት ይላሉ። ሴቶች ከባሎቻቸው ሕፃናት ከአባቶቻቸው ስር እየሆኑ ሌሊቱን ሲጓዙ አደሩ። የራስ መንገሻ ሰራዊት ሌሊቱን በጀኔራል አልበርቲኒ ከሚመራው የኢጣሊያ ጦር ጋር እንዳ ኪዳነ ምሕረት ላይ ተጋጥሞ ተኩስ ተከፈተ። ይህ ድንገተኛ ተኩስ የተከፈተበት ምክንያት የአልበርቲኒ ቀዳሚ ጦር በኮሎኔል ቱሪኒ የሚመራውን እንዳ ኪዳነ ምረት የሚባለውን ቦታ ሊያልፍ ሲል በመገናኘታቸው ነበረ። ከንጋቱ 12 ሰዓት ተሩብ ሲሆን አልበርቶኒ ሌሎች ጄኔራሎች እንዲረዱት ጠየቀ። ወዲያው ጦሩ በሙሉ በኢትዮጵያውያን ስለተቋረጠ መረዳዳት ያለመቻሉን ሰማ። ለአንድ ሰዓት ሩብ ጉዳይ ሲሆን የጄኔራል ዳቦር ሜዳ ብርጌድ አልበርቶኒ እንዲረዳ ታዘዘ። ረጁ ጦር 800 ሜትር ያህል እንደተጓዘ በኢትዮጵያውያን ተያዘ። በሌላ መንገድ በማርያም ሸዊቶ አልፎ ለመከላከል ጉዞ ሲጀምርም ደራርና ናስራይ የተባሉት ተራራዎች አጥር ሆነው የዳቦር ሜዳን ጦር ከለከሉት። ሁለት ሰዓት ተሩብ ሲሆን ጄኔራል ባሪያ ቴሪ ፈረስ ላይ ተቀምጦ ጦሩን ለማበረታታት ራዩ ወደ ተባለ ተራራ ሄደ። በዚያም ከእንዳ ኪዳነ ምረት የተመለሱ ብዙ የኢጣሊያ ቁስለኞች፣ የሸሹ ወታደሮች ሜዳውን ሞልተው በማየቱ ጄኔራል ባሪያ ቴሪ ደነገጠ። የሸሹትንም እንደገና ወደ ጦርነቱ መለሳቸው። በጀኔራል አልበርቲኒ ውስጥ ያለው የሦስተኛውና አራተኛው መድፈኛ ብርጌድም መድፍ ይተኩሳል። ለእያንዳንዱ መድፍም ዘጠና ጥይት ተመድበዋል። ወታደሩ በጠመንጃና በመትረየስ እየተኮሰ በተኩሱ መሬቱን አናውጧል። ይህ ሁሉ ተኩስ እየተተኮሰ ኢትዮጵያውያኑ በዚያ ሁሉ ተኩስ መካከል ሰንጥቀው እየገቡ የኢጣሊያን ወታደር ፈጁት። የመድፎቹ ተኩስ ከአንድ ሰዓት የበለጠ ጊዜ አልቆየም፣ ኢትዮጵያውያኑም ዝም አሰኙት። በጥቂት ጊዜ ውስጥም ሰማንያ አንድ የኢጣሊያ መኮንኖችና 48 ኢጣሊያዊ ወታደሮች ሲገደሉ የተረፈው ወታደር ኢትዮጵያኖች ማረኩት። የተማረኩት ቁስለኞች ነበሩ፣ ያልቆሰሉት ግን ሸሽተው አመለጡ። ጦርነቱም ከሌሊቱ 11 ሰዓት የጀመረ እስከ አራት ሰዓት ድረስ ተኩስ አላባራም። ድምፆም እንደ ሐምሌ ዝናብ እንደማያባራው ነበር። የተኩሱ ጤስ ብዛት የሁለቱንም ወገኖች ለሰልፈኛው ሁሉ ከዛፍ ስር ከጥላ እንደ ተቀመጠ ሆኖለት ዋለ። ባይናችን እንዳየነው በጆሮአችን እንደ ሰማ ነው፣ መጻፍ አይቻለንም። አጤ ምኒልክም የፊተኛውን ጦር ድል ካደረጉ በኋላ ወደፊት ተጓዙ። በሌላ በኩልም ጦር እየጨመሩ ተከተሉ። በዚህ ጊዜ አምስት ሰዓት ሆኖ ነበር። ዘጠኝም ሰዓት በሆነ ጊዜ የአጤ ምኒልክ ሰራዊት ቁስለኛውን የማረከውንም እየያዘ ይመለስ ጀመር። አጤ ምኒልክ ግን ከጦሩ አልተመለሱም ነበር። እቴጌም ሰራዊቱ ብዙ ብዙ እየሆነ መመለሱም ባዩ ጊዜ ንጉሡ ሳይመለሱ የት ትሄዳላችሁ? የቆሰለውን ሰው እኔ ካለሁበት አሳረፉት፣ እናንተም ተመለሱ ብለው ትእዛዛቸውን ሰጥተው ነበረ። በአድባ ጦርነት 7560 ኢጣሊያውያንና 710 ጥቁር ወታደሮች ሲገደሉ 954 ኢጣሊያኖች ጠፍተዋል። በጠቅላላው 1428 የጠላት ወታደሮች ቆስለዋል። 11ሺህ ጠመንጃ የነበሯቸው 56 መድፎች በሙሉ ተማርከዋል። በኢትዮጵያውያን በኩል 7ት ሺህ ሰዎች ሞተዋል። 10 ሺህ ሰዎችም እንደቆሰሉ ይነገራል። ዳግማያጤ ምኒሊክም ይህን ድል ካገኙ በኋላ ለሩሲያው ንጉሠ ነግሥት ዊሊያም ለሮም ሊቀ ጳጳስ ሊዮን 13ኛ፣ ለስፔኑ ንጉስ አልፎንስ 13ኛ፣ ለፖርቹጋሉ ንጉስ ለቀዳማዊ ቄርሎስ፣ ለስዊስ መንግስት ሪፐብሊክ ፕሬዚደንት፣ ለቤልጂክ ንጉስ ዳግማዊ ሊዮፖርድ፣ ለፈረንሳይ መንግስት ፕሬዚደንት፣ ለሙሴ ፌሊክስና ለሌሎችም መንግስታት ኢትዮጵያ ነጻነቷን የተቀዳጀች ሉዓላዊት አገር መሆኗን የሚያውጅ ደብዳቤ ጻፉ። በአንጻሩም የአድዋ ጦርነት ሽንፈት በኢጣሊያኖች ላይ እንደደረሰ የኢጣሊያ ሕዝብ በነቂስ ወጥቶ ወደ ጠቅላይ ሚኒስትሩ ቤት ሄዶ ድንጋይ በመወርወር ታላቁ ጉዳትን አደረሱ። ፖሊሶች በአስቸኳይ ደርሰው ጠቅላይ ሚኒስትሩን ከታላቅ አደጋ ዳኗቸው። ይህም እንደ አውሮፓውያኖቹ አቆጣጠር ማርች ዘጠኝ ቀን ስንብት ጠይቀው የጠቅላይ ሚኒስትርነታቸውን ቦታ እንዲለቁ ሆነ። በኔፖልም ገንፍሎ የወጣውን የህዝብ ኃይል ፖሊሶች መከላከል ወይም ማቆም ስላልቻሉ ጦር ሰራዊት ታዞ ወጣ። በፓቪያ ለሚቀጥለው ግጥሚያ ወደ ኤርትራ የሚመጡ ወታደሮች የጫኑ ባቡሮች እንዳይንቀሳቀሱ ህዝቡ ሐዲድ ላይ ድንጋይ ከምሮ ባቡሮቹን አገደ። የአድዋን ድል በወቅቱ የነበሩ የዓለም አቀፍ የመገናኛ ብዙሃን ከፍተኛ ሽፋን በመስጠት ለዓለም አወጉት። ለአጤ ምኒልክም ከዓለም መንግስታት ሀያሉ የኢትዮጵያ ንጉሠ ነገሥት ሆይ የሚል ርዕስ ያዘሉ ደብዳቤዎች ይጎርፉላቸው ጀመር። ድሉም በወቅቱ ኢትዮጵያ ሀያል አገር እንድትባል ዜጎቿም በኩራት ቀና ብለው እንዲኖሩ አድርጓት ነበር። የአድዋ ድል የአንድ መቶ ሀያ አንደኛውን የአድዋ ድል በዓል ዝክርን ለማዘጋጀት አጼ ምኒሊክ በጳውሎስ ኞኞ እንዲሁም ታሪክ ዘመን ዘዳግማዊ ምኒሊክ ንጉሠ ነገሥት ዘኢትዮጵያ በጸሐፊ ትእዛዝ ገብረ ስላሴ የተጻፉ መጽሐፍትን በዋቢነት ተጠቅሜያለው።